የኢትዮጵያ ወታደሮች ሰሞኑን የኬንያን ድንበር ተሻግረው ሦስት የኬንያ ፖሊሶች በደፈጣ መገደላቸውን የሚናገሩ ዘገባዎች በኬንያ ጋዜጦች መውጣታቸው ይታወሳል። እኛም ጉዳዩን ለማጣራት እያደረግን ባለነው ጥረት ትናንት ያነጋገርናቸው የኬንያ ፖሊስ ቃል አቀባይ ግድያውን የፈጸሙትና የኬንያ ፖሊሶችን የገደሉት የኢትዮጵያ መንግስት ወታደሮች ሳይሆኑ የኦሮሞ አማጽያን ናቸው፣ የተገደሉትን መኮንኖች ሁለት ናቸው ብለውናል። ስለ ጉዳዩ መግለጫ የሰጡን የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ የኬንያን ፖሊስ ውንጀላ አስተባብለዋል። በሌላ በኩል ደግሞ በኢትዮጵያና በኬንያ መካከል ያሉ የወሰን ኬላዎች መዘጋታቸውንና አለመዘጋታቸውን በሚመለከት የሚጋጩ መረጃዎች እየወጡ ነው። ሰለሞን አባተ ተከታዩን አጠናቅረዋል። የኬንያ መገናኛ ብዙሃን ያወጧቸውን ዘገባዎች ተከትሎ የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊ ነው በሰጡን ማብራሪያ ባለፈው አርብ ኬንያ መርሳቢት አካባቢ የተፈጸመውን ግድያ ያደረሱት የኢትዮጵያ የኦሮሞ ታጣቂዎች መሆናቸውን ገልጸውልናል። የኢትዮጵያ ወታደሮች ወደ ግዛታቸው አለመግባታቸውን ተናግረዋል። ቃል የመርሳቤት ቤት አውራጃ ፖሊስ ኮሚሽነር ግን የኢትዮጵያ ወታደሮች ድንበር ጥሰው ገብተው አደጋውን መጣላቸውን ከመመረር ስሜት ጋር ነበር የተናገሩት። አደጋ ጣዮቹ ጉዳቱን አድርሰው ተመልሰው ወደ ኢትዮጵያ ግዛት መግባታቸውን ገልጸዋል። ሚስተር ኦዊኖ ኮሚሽነሩ የኢትዮጵያ ወታደሮች የኬንያን ድንበር በተደጋጋሚ እየጣሱ እንደሚገቡ በዘገባዎቹም ሆነ ከተለያዩ አካባቢዎች የሚሰሙ ክሶች መኖራቸውን ለኦዊኖ አንስቼላቸው ነበር። ድንበሩን እያቋረጡ አማጺያንን ያደኑበት ጊዜ ይኖር አይኖር እርግጠኛ አይደለውም። ይህንን የአሁኑን ጉዳይ አስመልክቶ ግን አማጽያኑን ማንም እያሳደዳቸው አልነበረም የፖሊስ አባላቱ ደፈጣቸው ውስጥ ገቡ እንጂ ጥቃቱን አድርሰዋል ከተባሉት አማጽያን የያዙት አለመኖሩንና እንዲያውም ወደ ኢትዮጵያ ግዛት ተመልሰው በመግባታቸው ከአዲስ አበባ ጋር ለመስራት የዲፕሎማሲ ጥረት እያደረጉ መሆናቸውን ኦዊኖ ተናግረዋል። ታዲያ አማጽያኑ ናቸው ጉዳቱን ያደረሱት ብሎ ለማመን ያስደፈራቸው ምን ይሆን? ጠይቂያቸዋለሁ ኦዊኖን። መልሳቸው የተብራራ አልነበረም። ያሉኝን አስረግጠው ደገሙልኝ። አማጽያኑ እንደሆኑ ነው የምናምነው፣ የመንግስቱ ኃይሎች አይደሉም። የኬንያ መገናኛ ብዙሃን በሰጡት ጥቆማ መነሻነት በአካባቢው የታጠቀ ኃይል ያንቀሳቅሳል ወደ ተባለው የኦሮሞ ነጻነት ግንባር የሥራ አስፈጻሚ ኮሚቴ አባል እና የግንባሩ ቃል አቀባይ ወደ ኦቦ ቶሌራ አደባ ደውዬ ነበር። የሚከተለውን ተለዋውጠናል። በመጀመሪያ ደረጃ በጋዜጦቹ በኬንያ ጋዜጦች እንደተገለጸው መርሳ ቤትን የሚጠቅስ ነው። መርሳ ቤት ከድንበሩ እንግዲህ ከመቶ ኪሎ ሜትር በላይ የሚርቅ ይመስለኛል። ነገሩ ግን ባለን መረጃ መሰረት ዓርብ ዕለት የተደረገው ድርጊት የኢትዮጵያ መንግስት ኃይል ኬንያ ድንበር ገብቶ በፖሊሶች ላይ በወሰደው እርምጃ ሶስት ሰዎች መገደላቸውን እና ሌሎች የኬንያ ተወላጆችን አፍነው ይዘው መመለሳቸውን ነው የምናውቀው። ተገደሉ የተባሉትን ሰዎች ቁጥር ያውቃሉ እርስዎ? ያለን መረጃ መሰረት ሶስት መገደላቸውንና ሌሎች ቁጥራቸው ያልታወቁ ሰው ታፍነው መወሰዳቸውን በአካባቢው ያሉ ህዝቦች ደግሞ መደብደባቸውን ነው የምናውቀው። ለመሆኑ የኦሮሞ ነጻ አውጪ ግንባር እዛ አካባቢ እንቅስቃሴ አለው እንዴ? እኛ ከኬንያ ውስጥ የምንቀሳቀስበት ምክንያት የለም። የእኛ ትግል ከኢትዮጵያ መንግስት ጋር ነው። የኦሮሞውን ህዝብ መብት ለማስከበር ነው የምንታገለው። ስለዚህ ትግላችን ኦሮሚያ ውስጥ ነው እንጂ ኬንያ ውስጥ አይደለም። ይሄ ድርጊት የተፈጸመው ኬንያ ግዛት ውስጥ ነው። የፖሊስ ኮሚሽነሩ ያሉኝ በዛ አካባቢ ከብቶች ለመዝረፍ ወደ ውስጥ ወደ ኬንያ ድንበር የገቡት የኦሮሞ ታጣቂዎች ናቸው፣ የአማጽያኑ ማለት ነው ናቸውና የኬንያ ፖሊሶች በታጣቂዎቹ አማጽያን ደፈጣ ተገደሉ ነው ያሉኝ እና በማንኛውም ሁኔታ በአካባቢው በኬንያም በኢትዮጵያም ድንበር ላይ የኦሮሞ ተወላጆች ስለሆነ ያሉት የእናንተ ታጣቂዎች በአካባቢው በኢትዮጵያም በኬንያም ግዛት ውስጥ የሚንቀሳቀሱባቸው ሁኔታዎች አሉ። እንደተባለውስ ከብቶች ለመዝረፍ እና ለመሳሰሉ እንቅስቃሴዎች የሚደረጉ ወረራዎች አሉ። በመሰረቱ ይሄ ክስ እንኳን በፍጹም የማይታሰብና ያስገርመኛል። ምክንያቱም በሁለቱም ወገን ያሉት የኦሮሞ ተወላጆች ናቸው ባለው ልምድም ባህልም መሰረት የኦሮሞ ተወላጅ የሌላውን የኦሮሞ ተወላጅ ከብት ንብረት መዝረፍ የለም እና ይሄ ድርጊት አልተደረገም። በኦሮሞዎች መካከል የዚህ አይነት ድርጊት የለም ማለት ነው። የተደረገው ምንድን ነው? የኢትዮጵያ መንግስት ሰራዊት በየጊዜው እንደሚያደርገው ይሄ ዛሬ ብቻ የተደረገ አይደለም፣ ወይም ደግሞ ያለፈው አርብ ብቻ የተደረገ አይደለም። በተደጋጋሚ ድንበር ተሻግረው የኬንያን ተወላጆች ያፍናሉ፣ ይገላሉ። ከብት የሚዘርፉት የኢትዮጵያ ሰራዊት አባላት ናቸው እንጂ ህዝቡ የህዝቡን ገንዘብ በምንም አይነት ዘርፎ አቅም የዛ አይነት ልምድም የለም። የኦሮሞ ነጻነት ሰራዊትን በሚመለከት ደግሞ ኬንያ ውስጥ ምንም የሆነ እንቅስቃሴ አያደርግም። የሚያደርግበትን ምክንያት የለም። እኛ የምናደርገው የእኛ ሰራዊት የምንቀሳቀሰው ኦሮሚያ ውስጥ ነው፣ በዛ ክልል ከድንበሩ ባሻገር ነው እንጂ ከዚህ ከድንበሩ ወዲህ ማዶ ወይ ወይንም ደግሞ ወደ ኬንያ ውስጥ ተንቀሳቅሶ ሰው የሚገልበትና የሚዘርፍበት ምክንያት የለም። ኢን ፕሪንስፕል ደግሞ የኦነግ ሰራዊት ዘራፊ አይደለም። ለመሆኑ ኦነግ በአጠቃላይ እንደ ድርጅት እንደ አማጺ ድርጅት ይህንን ያህል ጠንካራ ነው የሚባል የታጠቀ ሰራዊት አለው? እዚያ እንግዲህ የኦሮሞ ነጻነት ሰራዊት በዛ ብቻ አይደለም፣ ሁሉም ኦሮሞ ያለበት ቦታ ሁሉ የኦሮሞ ነጻነት ሰራዊት አለ። እና ህዝባችን ጋር ነው ያለን። የህዝቡን ሙሉ ድጋፍ አለን። ጠንካራ የሆነ ተዋጊ ሀይልም አለን። በዚህም ደግሞ በተለያዩ ቦታዎች የምንወስዳቸውን እርምጃዎች በየጊዜው በሚዲያ እና በተለያዩ መንገዶች ስንገልጽ እና ስናሳውቅ ይኖረናል። ይህንን ጥያቄ ያነሳ ሁሎት ይህን ያህል ጠንካራ ነው የሚባል የታጠቀ ሀይል የለውም ወይም መጋፈጥ የሚችል ሀይል የለውም እያሉ የኢትዮጵያ ባለስልጣናት ስለሚናገሩ ነው። አቶ ቶሌራ ሰራዊት አለው ማለቱም ትልቅ ነገር ነው። ምክንያቱም ብዙ ጊዜ እንኳን ሰራዊት ኦኤልፍም የለም ይላሉ። ሲያስፈልጋቸው ሲያሻኛቸው ደግሞ የኦሮሞ ነጻነት ግንባር አለ ይላሉ። እና እነሱ ያሻቸውን ይበሉ እንጂ እኛ የተጠናከረ በየጊዜው እንቅስቃሴ እያደረገ ለኦሮሞ ህዝብ መብት የሚታገር ሰራዊት፣ በቂ ሰራዊት አለ። ለመሆኑ ይሄ የሰሞኑ ሁኔ ሁኔታ በተፈጠረበት አካባቢ ይንቀሳቀሳል። ኦነግ በኢትዮጵያም ግዛት ውስጥ ቢሆን ማለት ነው። የሚገርመኝ ይሄ የሰሞኑ ለምን እንደ እንትን እንደ አዲስ ነገር እንደሚወሰድ አይገባኝም እንጂ የእኛ እንቅስቃሴ በዛ አካባቢ ብቻ አይደለም፣ ወይንም ደግሞ በደቡብ ኦሮሚያ ብቻ አይደለም። በምስራቅም አለ፣ በምዕራብም አለ፣ በመሀልም እንቅስቃሴዎች አሉ። የኦሮሞ ነጻነት ሰራዊት በዛ አካባቢ የሚንቀሳቀስ ከሆነ ሁለቱም የኢትዮጵያ ድንበራቸውን የሚዘጉበት ምክንያት የለም። የኬንያ ሰራዊት የኢትዮጵያ መንግስት፣ ሶር የኬንያ መንግስት በተወሰደው እርምጃ ጥርጣሬ ስላለ ወይም ደግሞ ማን እንደሆነ ስለሚያውቅ ነው ድንበሩን የዘጋው። በአሁኑ ጊዜ የኢትዮጵያና የኬንያ ድንበር ተዘግቶ ነው ያለው። እና ይሄ ደግሞ የኦነግ ሰራዊት በዛ አካባቢ በሚያደርገው እንቅስቃሴ ሳይሆን የኢትዮጵያ ሰራዊት ድንበር ተሻግሮ በተወላጆቹ ላይ እርምጃ በመውሰዳቸው ነው የኬንያ መንግስት ድንበሩን የዘጋው። ስለዚህ በዛ አካባቢ ማለት በኦሮሚያ ውስጥ እንቅስቃሴዎች አሉ፣ ኦነግ ይንቀሳቀሳል፣ ግን ኬንያ ውስጥ ምንም አይነት እንቅስቃሴ አያደርግም። አቶ ቶሌራ፣ በነገራችን ላይ ይሄንን የጥቃቱን የፈጸሙትና የፖሊስ አባላቱን የገደሏቸው የኦሮሞ ታጣቂዎች ናቸው ብለው ሲናገሩኝ፣ የኬንያ ፖሊስ ቃል አቀባይ ናቸው እንጂ የኢትዮጵያ ወገን አይደለም። እና ለምንድን ነው የኬንያ ፖሊስ እንደዚህ አይነት መግለጫ ይሰጣል ብለው የሚያስቡት? የኦሮሞ ታጣቂዎች ማለት ኦነግ ማለት ነው እንደ አይመስለኝም። እና እንደዛም ለማለት ምን መረጃ እንዳለው አላውቅም። ግን እናንተ ራሳችሁ የአካባቢውን ህዝብ ብትጠይቁት የምታገኙት መልስ ከእኔ እኔ ከምሰጠው መልስ የተለየ አይሆንም። የኬንያው የፖሊስ ቃል አቀባይም ሀገራቸው ውስጥ የኢትዮጵያ አማጽያን እንደማይንቀሳቀሱ ነግረውኛል። በጭራሽ ኬንያ ውስጥ የሚንቀሳቀሱ ኢትዮጵያውያን አማጽያን የሉም፣ እንደ መንግስት ያ እንዲሆን አንፈቅድም። ካለፈው አርብ አንስቶ ኢትዮጵያና ኬንያ የሞያሌ፣ የሶሎሎ፣ የፎሮሌ፣ የዱካናና የኢሌሬት መተላለፊያ ኬላዎች መዘጋታቸውን የኬንያው ስታንዳርድ ጋዜጣ ዘግቧል። ኦዌን ግን በአካባቢው ምንም የተለየ እንቅስቃሴ አለመኖሩን ነግረውኛል። የኦሮምኛ ዝግጅት ክፍላችን ካነጋገራቸው የመርሳቢት አውራጃ ነዋሪዎች አንዱ የሆኑት አባዲዳ እንዲህ ብለዋል። ዋኒጅዋ ዳንገላማኒ ነሚ ኢጵና በአካባቢው ሰው ስለ ተገደለ ህዝቡ በፍራቻ ከቦታ ቦታ መንቀሳቀስ አቁሟል። የኢትዮጵያን ባላውቅም በኬንያ በኩል ማንም ድንበር እንዳይሻገር ተብሎ አልተነገረም። በኢትዮጵያም በኬንያም በአካባቢው የሰፈሩት የቦረና ጎሳ አባላት በመሆናቸው እንቅስቃሴያቸውን ማቆምና መቆጣጠር አይቻልም ሲሉ የኬንያው ፖሊስ ቃል አቀባይ ቻርልስ ኦዊኖ ነግረውኛል። ከኢትዮጵያ መንግሥት ሰፋ ያለ ማብራሪያ ለማግኘት እያደረግኩት ያለው ጥረት ለጊዜው ባይሳካም የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ትናንት በሰጡኝ ቃል በኬንያና በኢትዮጵያ መካከል አካባቢውን በጋራ የመጠበቅ እንቅስቃሴ መኖሩን፣ ሁለቱ ሀገሮች በየሀገሮቻቸው ያሉ ተፈላጊዎችን አሳልፎ የመሰጣጠት ስምምነት እንዳላቸውና የአሁኑን አጋጣሚ አስመልክቶ በመገናኛ ብዙሃን ስለተነገረ ብቻ እውነት ነው ማለት እንዳልሆነ መግለጻቸውን መዘገባችን ይታወሳል።